ይሄንን ነገር እንደ ነዋሪዎች እንደ መራጮች እንቃወማለን። በጭራሽ የምንደግፈው ነገር አይደለም እያለን ስንወተውት ቆይተን ነበረ። ይሄ ውትወታ መጨረሻ ላይ ስብሰባ ከኮሚኒቲው ጋር እንዲያደርጉ አስገደዳቸው ማለት ነው። ኢትዮጵያ መንግስት አይደለም ይሄን የምንሰራው ይሄን የምንሰራው እዚህ ያለን ኢትዮጵያኖች ኢትዮጵያ ታገባናለች ብለን የምንል እና ደግሞ ሎየልቲያችን ለኢትዮጵያ ለአንድ ፕሬዚደንት ወይም ለፕራይም ሚኒስተር ለምን ሳይሆን ኢትዮጵያን ለሚበጃት ስለዚህ አንድ ፕራይም ሚኒስተር ከበጀ እሱም ጥሩ ነው እንላለን። ካልበጀ ያው እንደ ወያኔ አይነቱ ከሆነ የሚመጣው እሱም እንዲቃወሙ ኮንግረስንም ምንም ላይ ጫና እናደርጋለን። በካሊፎርኒያዋ የሎስ አንጀለስ ከተማ ነዋሪ የሆኑት ወይዘሮ ዋሲ ተስፋና ሜሮን አህዱ ናቸው በቀደመው ሳምንት መገባደጃ ከሌሎች ኢትዮጵያውያን የማኅበረሰብ መሪዎች ጋር በመሆን በዩናይት ስቴትስ የተወካዮች ምክር ቤት ከአፍሪካ ጉዳዮች ኒውስ ኮሚቴ ሊቀመንበር ካረን ባስ ጋር ባካሄዱት ውይይት ዙሪያ ከተናገሩት የተወሰደ ነው። ሙሉ ዝግጅቱ በዕለቱ አቢይ ርዕስ ይቀርባል። ጤና አስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዜ ከዛሬ ቅዳሜ ሐምሌ 24 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ አቀናባሪ ብርሃን ኃይሉ ናት እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና እንደምናመሻችሁ አድማጮች ዜናውን የማሰማችሁ ጽዮን ግርማ ነኝ የኢትዮጵያ መንግስት ካወጀው የአንድ ወገን የተኩስ አቁም በተቃራኒ ቆሟል ያለው ህወሀት በአጎራባች ክልሎች ወረራ ሲፈጸም ዓለም አቀፉ ማህበረሰብ ዝምታን መምረጡ እንዳሳዘነው ነው የአማራ ክልል መንግስት ገለጸ። የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ የሰጡትን መግለጫ የተከታተለችው አስቴር ምስጋናው አጠር ያለ ዘገባ አላት። ቃል አቀባዩ አቶ ግዛቸው ሙሉነህ ዛሬ በሰጡት መግለጫ ህወሀት በአማራ ክልል ላይ ጦርነት ከፍቶ የቀጠለው በራያ በዋግምራና በወልቃይት በኩል ነው። አሸባሪ ቡድን ብለው የጠሩት ህወሀት በተቆጣጠረባቸው አካባቢዎች ፈረ ወጣቶችን እየገደልና ንብረትንም እየዘረፈ እንደሆነ ገልጸዋል። በከፈተብን ጦርነት ጥቂት የአማራ ቦታዎች በወረራ ተቆጣጥረዋል። በወረራቸው ቦታዎች ሁሉ ወጣቶችን ያስራል፣ ይገላል፣ ይገርፋል፣ ከፍተኛ ዘርፋ ይፈጽማል። አቶ ግዛቸው አያይዘው የኢትዮጵያ መንግስት ለውጭው ማህበረሰብ ካለው ክብር የተነሳ በተኩስ አቁሙ የትግራይን ክልል ለቆ ከወጣ በኋላ ህወሀት በአማራ ና በአፋር ክልል ወረራ ሲፈጽም አንድም የውጭ ኃይል የኮነነ የለም። በአንጻሩ የአማራ ክልል መንግስት የህልውና አደጋ ገጥሞኛል በማለት የክተት ጥሪ ሲያቀርብ ግን ከውጭ ማህበረሰብ በርካታ መግለጫዎች እየተዥጎደጎዱ ይገኛሉ። ይህም ፍርድ ሚዛናዊ አለመሆኑ ያሳዝናል ብለዋል። ወረራ እኮ ተፈጽሞብናል። ለምንድን ነው ይህን ወረራ ማይቃወሙት? ሲስ ፋይር አወጅነ እኛ። እንዲሁም አንዱ መነሻ አለም አቀፉ ማህበረሰብ ጋር ባለን የዲፕሎማሲ ፍቅር ምክንያት ነገሮችን መፍታት ምንፈልገው ብሎ የኢትዮጵያ መንግስት ሰራዊቱን አስወጣ። ጥቃት ፈጽመብን፣ ንጹሐንን እየገደለ ነው። ያለ ሲቪሊያን ለማየት የሚያሳሱ ህፃናትን ወደ ጦርነቱ ሲያሰልፍ አንድም ይህ አካል አይቃወም። ስለዚህ ይሄ ግልጽ አድሎ ነው፣ ለጀስቲስ አይደለም የቆሙት የሚል ድምዳሜ የሚወስደን ነው። ልክ አይደለም። አሁንም ለዓለም አቀፉ ማህበረሰብ የምናስተላልፈው ጥሪ በዚህ አጋጣሚ በዓለም አቀፍ የጦር ወንጀለኞች ፍርድ ቤት መከሰስ ያለበት ነው። ሕወሓት አሸባሪ ቡድን ነው። እኛ ኮ አሜሪካ አሸባሪ ያለችውን ኃይል በየትኛውም መንገድ ተባባሪ ሆነን ኢትዮጵያ ውስጥ እንዳይገባ ቢገባም ጭምር ወደ ህግ ለማቅረብ ስንሰራ ነው ነው ኢትዮጵያን ለመበታትን የተዘጋጅን አይነት ህወሓትን ዝም ሊባል አይገባም። አቶ ግዛቸው በሰጡት መግለጫ ዙሪያ የተጠናቀረውን ሰፊ ዘገባ በቀጣይ ቀናት ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ውጊያ መቀጠላቸውንና ድል እየቀናቸው መሆኑን መናገራቸው ይታወሳል። በተለይ የፌዴራል መንግስቱና የአማራ ክልል ባለስልጣናትና አመራርን አጣጥለው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮችን ወደ የመጡበት መመለሳችንን እንቀጥላለን ብለዋል። ህጻናትን ለጦርነት መልምሏል፣ እንዲሁም የእርዳታ መስመሮችን ዘግቷል በሚል በፌዴራል መንግስት የሚቀርብበትን ውንጀላ የሚያጣጥለው ህወሓትም በድርድር ላይ የተመሰረተ ተኩስ አቁም ስምምነት ላይ ለመድረስ ቅድመ ሁኔታዎችን ማስቀመጡን ዘገባችን አይዘነጋም። በዛሬው እለት ከጎንደር ዩኒቨርሲቲ የክብር ዶክትሬት የተበረከተለት የሙዚቃው ሰው ቴዎድሮስ ካሳሁን ቴዲ አፍሮ ከሁለት አስርት አመታት በላይ የተሻገረ ባለ ሙዚቃዊ ተጽዕኖ ለትውልድ ተምሳሌት መሆን የቻለ እና ስለ ሀገር ብሔራዊ ክብር በስራዎቹ የተሟገተ በሚል ተወድሷል። አማጮች ዝርዝር ዘገባውን ከዜናው በኋላ እናስደምጣችኋለን። ወደ ኮቪድ-19 ዜና ስናልፍ ዓለም አቀፉ ወረርሽኝ የሚያበቃው አለም በሙሉ እንዲያበቃ ሲመርጥ ነው ብለዋል የአለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በአሁኑ ሰዓት በከፍተኛ ሁኔታ በመሰራጨት ላይ ስለሚገኘው አዲሱ የኮቪድ-19 ዴልታ ዝርያ ትላንት በጄኔቫ ውስጥ ገለጻ በሰጡበት ወቅት ድርጅቱ እስከ መስከረም መጨረሻ ሁሉም ሀገራት ቢያንስ አስር በመቶ የሚሆነውን ዜጎቻቸውን እንዲከትቡ ድጋፍ በማድረግ ላይ እንደሚገኝ የገለጹት ዶክተር ቴድሮስ አርባ በመቶ የሚሆነውን በዚህ አመት መጨረሻ፣ ሰባ በመቶ የሚሆነውን ደግሞ በሚቀጥለው አመት አጋማሽ ለመከተብ እቅድ ተይዞ እየተሰራ መሆኑን ተናግረዋል። ክትባቱን በማዳረስ በኩል አብዛኛው ሀገራት ችግር እንዳለባቸው ገልጸው እንደ አፍሪካ አህጉር ግን የተጎዳ እንደሌለ ተናግረዋል። ወደ ቶኪዮ ኦሎምፒክ ስፖርታዊ ክንውኖች ዘገባ ስናልፍ አንድ ሳምንት በሆነው የቶኪዮ ኦሎምፒክ ሀገራትን የወከሉ ስፖርተኞች አዳዲስ ውጤቶችን ማስመዝገብ ቀጥለዋል። ዛሬ ከተደረጉ ውድድሮች መካከል በ100 ሜትር ሴቶች የፍጻሜ ውድድር ጃማይካዊቷ ቶምሰን ሄራ ለ33 ዓመታት ሳይደፈር የቆየውን የርቀቱን ክብረ ወሰን ሰብራለች። ሄራ ታሪካዊውን ውድድር ለማጠናቀቅ አስር ሰከንዶች ከ61 ማይክሮ ሰከንዶች ብቻ ፈጅቶባታል። የሀገሯ ልጆች ሼሊአን ፍሬዘር ፕራይስ እና ሸሪካ ጃክሰን የብርና የነሐስ ሜዳሊያ ወስደዋል። የርቀቱን ክብረ ወሰን ለሶስት አስርት ዓመታት ይዛ የቆየችው አሜሪካዊቷ ፍሎረንስ ግሪዜፍ ነበረች። የቶኪዮ ኦሎምፒክ ተሳትፏን በ10 ሺህ ሜትር የወንዶች ሩጫ ድል በወርቅ ሜዳሊያ ያሟሸችው ኢትዮጵያ ተወዳዳሪዎቿ የማጣሪያ ውድድሮችን አመሻሹ ላይ አከናውነዋል። በ 8 መቶ ሜትር ሴቶች ውድድር ከምድቧ ሁለተኛ የወጣችው ሀብታም አለሙ ወደ ፍጻሜ ውድድር አልፋለች። በ3 ሺህ ሜትር መሰናክል ሎሚ ሙለታ፣ ዘርፌ ወንድማገኝና መቅደስ አበበ ለቀጣዩ ዙር ለማለፍ ይወዳደራሉ። በሴቶች አምስት ሺህ ሜትር ማጣሪያ ኢትዮጵያ ያሰለፈቻቸው ሰንበሬ ተፈሪ እጅጋየው ታዬና ጉዳፍ ጸጋዬ ለፍጻሜ ውድድር አልፈዋል ኔዘርላንድን ከወከለችው ሲፋን ሀሰንና ከኬንያዊቷ ሄለን ኦብሪ ከፍተኛ ፉክክር ይጠብቃቸዋል ውድድሩ በነገ ውለት ይደረጋል በአጠቃላይ የሜዳሊያ ሰንጠረዡን ዩናይትድ ስቴትስና ቻይና እየመሩ ይገኛሉ። ሁለቱም አርባ ስድስት ሜዳሊያዎችን ሰብስበዋል። የሩሲያ ኦሎምፒክ ኮሚቴ በሰላሳ ሰባት ሜዳሊያዎች ይከተላል። ኢትዮጵያ ባገኘችው አንድ ወርቅ አማካኝነት ከዓለም አርባኛ ከ አፍሪካ ደግሞ ደቡብ አፍሪካና ቱኒዚያን በመከተል ሶስተኛ ደረጃ ላይ ትገኛለች። አድማጮች ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ሐምሌ 24 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው ዝግጅት ልውሰዳችሁ። የጎንደር ዩኒቨርሲቲ በዛሬ ሁለት የተለያዩ የትምህርት ዘርፎችን የተከታተሉ ቁጥራቸው 6000 የሚደርስ ተማሪዎችን አስመረቀ። በሥነ ሥርዓቱም አዲስ ሙዚቃዊ ልምምድ ወይም ዘይቤ ለዘመናችን ያበረከተ ታላላቅ ብሔራዊ አጠይቆ ያላቸውን ነገረ ጭብጦች በሙዚቃዊ ስራዎች ውስጥ በማንሳት ታሪክና ፍልስፍናን ሙገት የፈጠረ ስለ ሀገር ብሔራዊ ክብር በሥራዎቹ የተሟገተ፣ እንዲሁም ለሙዚቃ ሁለንተናዊ ክብር ለፈጠራም ለሥነ ምግባርም አርአያ መሆን የቻለ የጥበብ ሰው መሆኑ በሚል ዩኒቨርሲቲው ለእውቁ ድምፃዊ ቴዎድሮስ ካሳሁን ለማህበረሰብ ከፍተኛ አስተዋጽኦ ላበረከቱ የሚሰጠውን የክብር ዶክተሬት ማድረግ ሰጥቶታል። አስቴር ምስጋናው ተከታትላዋለች። በነፃነት በባህል በሰብአዊነት ከፍ ሲልም በሀገር ብሔራዊ ክብር ባተኮሩ ዜማዎቹ ይታወቃል ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ። ከዚህ የተነሳ ባለፉት ሁለት አስርት ዓመታት በአድናቂዎቹ ዘንድ ከደረጃ ያልወረደ ድንቅ ኢትዮጵያዊ ሙዚቀኛ በመባል ዛሬ በመድረኩ ስሙ ከፍ ብሎ ውሏል። ለዚህ ስራውም የጎንደር ዩኒቨርሲቲ በዛሬው ዕለት የክብር ዶክትሬት ለድምፃዊ ቴዲ አፍሮ አበርክቶለታል። የዩኒቨርሲቲ ሴኔት በሂውማን ሌተርስ የክብር ዶክትሬት ለድምፃዊ የሰጠበትን ምክንያት የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን እንዲህ ገልጸውታል። ቴዎድሮስ ካሳሁን አዲስ ሙዚቃዊ ልምምድ ወይም ዘይቤ ለዘመናችን ያበረከተ፣ ከሁለት አስርተ ዓመታት በላይ እየተሻገረ ባለ ሙዚቃዊ ተጽዕኖ ለትውልድ ተምሳሌት መሆን የቻለ ታላላቅ ብሔራዊ አጠይቆ ያላቸውን ነገረ ጭቶች በሙዚቃዊ ስራዎቹ ውስጥ በማንሳት ታሪክና ፍልስፍናን ሙግት የፈጠረ ስለ ሀገር ብሔራዊ ክብር በስራዎቹ የተሟገተ በአጠቃላይ ለሙዚቃ ሁለንተናዊ ክብር ለፈጠራም ለስነ ምግባርም አራያ መሆን የቻለ የጥበብ ሰው ነው። ክቡር ዶክተር ቴዎድሮስ ካሳሁን የተለመደ ሀገራዊና የፍቅር ንግግሮቹን ለአድናቂዎቹ አስተላልፏል። ሀገራችን ኢትዮጵያ ከመቼውም ጊዜ በላይ የገባችበት ከባድ አጣብቅኝና እጅግ ፈታኝ ሁኔታ በሁሉም ዘንድ የታወቀ ቢሆንም እንኳን ነገር ግን እናት ከመጨረሻው አስጨናቂ ምጥ በኋላ አዲስ ልጇን አይታ እንደምትደሰተው ሁሉ አገራችንም ከገጠማትና ሊገጥማት ከሚችለው ማንኛውም ከባድ አደጋ በድል ወጥታ ኢትዮጵያና ኢትዮጵያዊነት አሸናፊ እንደሚሆን ምንም ጥርጥር የለውም። ላለፉት ቀላል ለማይባሉ ዓመታት አገራችንን አስጨንቆ የያዛትና አሁንም ላለችበት ቀውስ የዳረጋት የጎሳ ፖለቲካ ሀሳብ እንደ ማንኛውም ፍልስፍናና ሀሳብ ተወልዶ አድጎ አሪስቶን ተፈጥሯዊ ሞቱን ሞቷል። ስለዚህም ከዚህ በኋላ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያዊ ብሔር የሱም ቤት በተጠንቀቅ ጸንታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ እወዳለሁ። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። በክብር እንግድነት የተገኙት ዶክተር ኢንጂነር ስለሺ በቀለ ለቴዲ ያላቸውን አድናቆትም ገልጸዋል። ኢትዮጵያን፣ አባይን፣ ግድባችንን ወሳኝ በሆነ ወቅት ቁልፍ መልእክት ባለው ሙዚቃ ለፈጠርከው የአንድነት ስሜትና ወኔ ላመሰግንህ እወዳለሁ። የጎንደር ከተማ አስተዳደርን በዛሬው ዕለት በኢንጂነር ስመኘውና በቴዲ አፍሮ ስም ጎዳና ሰይሟል። የጎንደር ዩኒቨርሲቲ በተለያዩ የሙያ መስኮች ያሰለጠናቸውን ስድስት ሺህ የሚጠጉ ተማሪዎችንም አስመርቋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ አሁን በቀጥታ ቀደም ብለን በመግቢያችን ወደ አስተዋወቅናችሁ የዕለቱ አብይ የትኩረት ርዕስ ነው ወስዳችሁ? በዩናይት ስቴትስ የተወካዮች ምክር ቤት የአፍሪቃ ጉዳዮች ንዑስ ኮሚቴ ሊቀመንበር ካረን ባስ ባለፈው አርብ ሐምሌ 16 2013 ዓም ከትውልድ ኢትዮጵያውያን አሜሪካውያን የማህበረሰብ መሪዎችና በተለያዩ አካባቢዎችም በመብት ጉዳዮች ላይ ያተኮሩ ስራዎችን ከሚሰሩ የትውልድ ኢትዮጵያውያን ድርጅቶች አባላት ጋር በኢንተርኔት ድረገጽ አማካኝነት የተካሄደ ስብሰባ አድርገዋል። የውይይቱም ትኩረት ዩናይትድ ስቴትስ በኢትዮጵያ በትግራይ ያለውን ሁኔታ አስመልክቶ የምትከተለው ፖሊሲና የምታሳድረው ጫና፣ በተለይም ደግሞ በምክር ቤቷ አባል ካረን ባስ አማካኝነት እየረቀቀ ነው በተባለው የአር አራት አራት አራት አምስት ውሳኔ ሀሳብ አድሏዊነት የተሞላበትና ሁኔታዎችንም ያላገናዘብ ነው የሚለው የኢትዮጵያውያኑ ተደጋጋሚ ውትወታ እንደሆነም የውይይቱ ተሳታፊዎች ለአሜሪካ ድምፅ ተናግረዋል። የምክር ቤቷ አባል ካረንባስ በተወከሉበት የካሊፎርኒያ ክፍለ ግዛት የሎስ አንጀለስ ከተማ ነዋሪ የሆኑትን ወይዘሮ ዋሲ ተስፋንና ሜሮን ሀዱን ደረጀ ደስታ በጉዳዩ ዙሪያ አወያይቶ ተከታዩን አቀናብረዋል። This webinar, this opportunity for us to speak, uh, is in response to numerous requests that have come uh, to my office. And so I always try to be as accessible as possible, and I wanted to reserve this time to hear from you. You should know that um, I am making a request. ይሄ ዛሬ እዚህ በበይነመረብ የምናደርገው ውይይት ለጽህፈት ቤታችን በቀረቡልን በርካታ ጥያቄዎች መሰረት ነው። በዚህ አጋጣሚም ሁሌም ለእናንተ በሬ ክፍት መሆኑን ለመግለጽ እወዳለሁ። ሌላው ልገልጽላችሁ የምፈልገው በሚቀጥለው መስከረም ወር ወደ ኢትዮጵያ ለመሄድ እየጠየቅኩ ነው። ምናልባት መስከረም አጋማሹ ገደማ ላይ የሚሆን ይመስለኛል። ከእኔም ጋር አንድ ሁለት የምክር ቤት ባልደረቦቼ ይኖራሉ። ስለዚህ ዛሬ እናንተ እዚህ የምትነግሩን ነገር ለጉዞአችን ጠቃሚ ይሆናል ብዬ አስባለሁ። በአሜሪካ የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ካረን ባስ ይህን የተናገሩት ባለፈው አርብ ሐምሌ 16 2013 ከትውልደ ኢትዮጵያ አሜሪካውያን ማህበረሰብ መሪዎችና አንቀሳቃሾች ጋር ባደረጉት ውይይት ላይ ነበር። ውይይቱ የተዘጋጀበትን ምክንያት የሎስ አንጀለስ ነዋሪ የሆኑት ሜሮን አህዱ እንደሚከተለው ይገልጹታል። ይሄ ስብሰባ የተደረገው ኮንግረስ ወመን ካረን ባስ ጥሪ ነው። ይህን ጥሪ የተደረገበት ምክንያት በተለያዩ ጊዜ እሳቸውን እየቀረብን ሎስ አንጀለስ ነዋሪዎች የሆንን ሰዎች እየቀረብን እናነጋግራቸው ነበር። ኢትዮጵያ ውስጥ ያለውን ሁኔታ እንዲያደምጡን እንጠይቅ ነበረ። ሜሮን አህዱ የምክር ቤት አባል ካረን ባስ የውሳኔ ሀሳብ ሆኖ እንዲጸድቅ ያረቀቁት ሀውስ ሪዞሉሽን 445 የተባለው ረቂቅ ለኢትዮጵያ ትልቅ ችግር መሆኑን ይናገራሉ። በኛ አመለካከት ኢትዮጵያ ላይ በጣም ጫና የሚፈጥር እንደው በጣም የተንጋደደ አመለካከት ያለው ሬዞሉሽን ነው። በሳቸው በሰብ ኮሚቴውን አፍሪካ እና ያንን እንዲያስተካክሉት ከብዙ ጊዜ ጀምሮ እየጠየቅናቸው ነበረ ይሄንን ነገር እንደ ነዋሪዎች እንደ መራጮች እንቀወማለን። በጨራሽ የምንደግፈው ነገር አይደለም እያለን ውጥ ቆይተን ነበረ። ይሄም ውትወታ መጨረሻ ላይ ስብሰባ ከኮሚኒቲው ጋር እንዲያደርጉ አስገደዳቸው ማለት ነው። በመሆኑም ካረን ባስ ራሳቸው እንደገለጹት በርካታ ጥያቄዎችና ውትወታዎች ወደ ጽፈት ቤታቸው በመድረሳቸው ስብሰባው እንዲዘጋጅ ወሰኑ። የስብሰባው አዘገጃጀት ምን መልክ እንደነበረው ሜሮን አሃዱ እንደሚከተለው ያስረዳሉ። እና ከኮሚኒቲው ጋር ጠሩን። አንድ የተወሰነን ሰዎች ጠሩን እና እነማንን እንደሚያነጋግሩ ጠየቁን። በኮሚኒቲ ውስጥ መሪዎች የሆኑን ሰዎች ጠቆም ናቸው በቤተክርስቲያንም፣ ከኮሚኒቲ ሴንተርም እንዲሁ ደግሞ በፐብሊክ ፖሊሲ ላይ የሚሰሩ ሰዎችም ከዛ ደግሞ ናሽናሊ አክሮስ ዩናይትድ ስቴትስ በአድቨካሲ ስራ የሚሰሩትንም እነሱን ጠቆም ናቸው ስለዚህ እነዚህን ሰዎች አንድ ዘጠኝ አስር የሚሆኑ ሰዎች ናቸው ስብሰባ ላይ የተገኙት። ያ ስብሰባ እውነት ለመናገር ከሆነ አንድ ሰዓት የፈጀ ስብሰባ ነው። በጣም ረጅም ነው። ለምን ብዙ ጊዜ እንደዚህ አይነት ሰዓት አይሰጥም። ነገር ግን ከእሳቸው ጋር የረጅም ከኮንግረስ ውመን ካረን ባስ ጋር በጣም ረጅም የሆነ ኮሚኒቲያችን በዚህ በሎስ አንጀለስ ወዳጅነት አለው ቅርበት አለን እና በዛ ምክንያት ነው እንደዛ አይነት አንድ ሰዓት ሊሰጡን የቻሉት። በጣም የተለያዩ ነገሮች ናቸው የተነገሯቸው በብዙ ይሄ ኤክስ ሬዞሉሽን ፎር ዊድሮ መደረግ እንዳለበት ኢትዮጵያ ላይ አላስፈላጊ ጫና እንደሚፈጥር ኢትዮጵያ የኢትዮጵያ መንግሥትም ቢሆን አስፈላጊውን ነገር ሁሉ እንደሚያደርግ ትግራይ ውስጥ ለተከፈተው ችግር የሚያስፈልገውን ሁሉ እንደሚያደርግ በምን ምክንያት ያ ችግር እንደተፈጠረ ያውቁታል። ሆኖም ግን እንደገና ነው ያስመዘገብ ናቸው። በውይይቱ ወቅት በተናጋሪነት ከቀረቡት የተለያዩ ትውልደ ኢትዮጵያውያን የማህበረሰብ አንቀሳቃሾችና የድርጅት ተወካዮች መካከል የነበሩት ሜሮን በውይይቱ ላይ ከተነሱት ነጥቦችና ጥያቄዎች መካከል አንዳንዶቹን እንደሚከተለው ጠቃቅሰዋቸዋል። ዋና ዋና ጥያቄዎች በኢትዮጵያ ላይ በአሜሪካን መንግስት በኩል በኢትዮጵያ ላይ የሚደረገው ጫና ተገቢ እንዳልሆነ እና ያ መስተካከል እንደሚኖርበት ህብረተሰባችን ኢትዮጵያን አሜሪካን እዛ ላይ በጣም እንዳዘንን ነገረናል። ሁለተኛ ነገር ደግሞ አሁን ባለፉት ሳምንታት የሚታዩት የቻይልድ ሶልጀርስ ወይም ህጻናት ወታደሮች ልጆች እንፍ እንደሚያሰልፋቸው እና ያንን አንድም ያንን የሚያወግዝ ከአሜሪካን መንግስትም ሆነ ከትኛው ምዕራብ ሀገሮች እንዳልሰማን እና ያ በጣም እንዳሳዘነን እሳቸውን እንዲህ አይነቱን አውግዘው እንዲያወጡ እንደምንጠብቅ የምንሳቸው ኮንግረሱ ምን ካረንጣስ የቻይልድ አድቨኬት ቸው የሰብ ኮሚቴውን አፍሪካ ቼር ፐርሰን ብቻ ሳይሆኑ አዘ ቻይልጆች ተሟጋች እንደመሆናቸው መጠን ይህንንም ተነስቶላቸዋል እና በዛ ምክንያት ብቻ እርስዎ ይህንን ሁኔታ አውግዘው መናገር አለቦት የሚለውን ነገር በጣም አጽንዖት ነው የተናገርነው። ሌላው ደግሞ ያልነው ነገር ምንድን ነው ወይም አቅራቢዎቹ የተናገሩት ነገር ምንድን ነው? ሰብአዊ መብት ረገጣ ይባላል ኢትዮጵያ ላይ እና ያ የሰብአዊ መብት ረገጣን ማናችንም ብንሆን የምንደግፈው ነገር አይደለም። አብዛኞቻችን ሰብአዊ መብት ረገጣን ስንታገል የኖርን እና ያንን አንደግፍም። ነገር ግን በዩናይትድ ኔሽንስም ሆነ በአፍሪካ ህብረት እንደገና ደግሞ ኢትዮጵያ ሰብአዊ መብት ኮሚሽን ምርመራ እያደረገ፣ ያንን ምርመራ እንዴት በምን ምክንያት ነው ጊዜ ያልተሰጠው? ያ ውጤቱ ለምን አልተጠበቀም? ለምን አይጠበቅም? ሩጫው ምንድን ነው? ኢትዮጵያን ለማውገዝ የሚለውን ነገር ነው የተናገርነው። ሌላው ምንድን ነው ያለው ይሄም ከዚሁ ከሀውስ ሬዞሉሽን ፎር ፎር ፋይቭ ላይ የተያያዘ ነው። እዛ ውስጥ ማይካድራን በተመለከተ ምንም አይነት እሱን የሚያነሳ ነገር የለም፣ የሚያወግዝ ነገር የለም። እዛ ማይካድራ የተደረገው ጭፍጨፋ የሚያወግዝ ሁኔታ የለም እና ይሄ ለምንድን ነው የሚሆነው በአጠቃላይ ይሄ ሀውስ ሬዞሉሽን ፎር ፎር ፋይቭ የሚያጋድለው ቲፔለፍን ለመጥቀም ለመርዳት፣ ለማገዝ ይመስላል። እና እንዲህ አይነት ነው እንዲህ አይነት ባያስ የሆነ ነገር በፍጹም የማንጠብቀው ነው የሚል ነገር ነው። ሌላው የጠቀስነው ነገር እኛ አሜሪካኖች እኛ ላይ የሚደርስ ነገር ወይም የሚመጣ ነገር የለም። ነገር ግን ይቆረቆረናል። ሀገራችን ላይ ያለው ነገር በጣም ይሰማናል። ዘመዶቻችን፣ ሀገራችን ልጆች ያሉበት ሁኔታ በጣም ይሰማናል እና ይህንን ነገር ትኩረት ሊሰጥበት ይገባል ብለናል። በማይካድራ ላይ ደርሷል ስለተባለው ጥቃት በወቅቱ የትግራይ ብሔራዊ ክልላዊ መንግስት ባወጣው መግለጫ ጥቅምት 30 2013 ዓ.ም በማይካድራ የተፈጸመው ድርጊት ያሳዘነው መሆኑን ገልጾ በንጹሐን የአማራ ተወላጆች ላይ ደረሰ የተባለው ግድያና አምነስቲ ኢንተርናሽናል የአካባቢ ምስክሮችን ዋቢ በማድረግ ያሰራጨው ዘገባ በሶስተኛ ገለልተኛ አካል ተጣርቶ እውነታው ሊታወቅ የወንጀሉ ፈጻሚዎችም ለሕግ ሊቀርቡ ይገባል። ጸመ የተባለው ግድያ ለማጣራት ለሚፈልግ ማንኛውም ገለልተኛ አካል የትግራይ ብሔራዊ ክልላዊ መንግስት አስፈላጊውን ትብብር እንደሚያደርግ በዚሁ አጋጣሚ ያረጋግጣል ሲል ማስታወቁ ይታወሳል። ሌላው ተናጋሪና የሎስ አንጀለስ ነዋሪ የሆኑት ወይዘሮ ዋሲ ተስፋ በእሳቸው እና በሌሎቹ ተናጋሪዎች አማካኝነት የተነሱትን ነጥቦችና የውይይቱን ፋይዳ አስመልክተው እንደሚከተለው አስረድተዋል። አንደኛ ሁልጊዜ በጎ ፍቃድ ሲያሳይ ኢትዮጵያ ላይ ጫና እንደሚደረግ በደንብ አሳየን። ለምሳሌ አንደኛው ይሄ የዩኒላትራል ሲስ ፋር የሚባለውን ነገር እሱ ለምሳሌ አሜሪካኖች አቁሙ፣ አቁሙ ተኩስ አቁሙ በሁለቱም ሳይድ ናም እያሉ ሲናገሩ የኢትዮጵያ መንግስት ያንን ማድረጉን በማድረጉ ደግሞ አሜሪካ ጥሩ ሰራችሁ በማለት ፋንታ እንደገና ጫና ማድረጉን ኢትዮጵያ ላይ ነገር ግን ወያኔ ላይ ምንም አይነት ጫና አለመደረጉ ጦርነት እንጀም እንቀጥላለን ይሄ ነገር ቀልድ ነው፣ ሲዝ ሲስፋይሩ ቀልድ ነው እና ተነስተን ኢትዮጵያ እንወጋለን ሲሉ እንኳን ምንም አይነት ነገር አሜሪካን አለመናለን። ይህንን አስታወስን ልበል፣ ምክንያቱም አያውቁትም። ቢ ኮምፕሊት ያላምም። ሁለተኛ ነገር ደግሞ ለምሳሌ ኢትዮጵያ ትግራይን ህዝብ ለማስራብ ነው የምትፈልገው ዩማኒታሪየን ኤድ አያስገቡ ምናምን የሚለውንም እሱን ደግሞ ለምሳሌ በደንብ አድርገን አስረዳን። አንደኛ ነገር ራሱ ኢትዮጵያ ወታደር ከዛ ሲወጣ ከአራት መቶ ሺ ኩንታል በላይ ያህል እንደተወ ብዙ ትራኮች ምግብ ኤድ እርዳታ ማኒቴሪን እርዳታ ትቶ እንደወጣ ሱን አስረዳን። የአለም ምግብ ድርጅትም ሰሞኑን ባወጣው መግለጫ በትግራይ ከአራት ሚሊዮን ህዝብ በላይ በከፍተኛ ረሃብ ችግር እየተሰቃየ መሆኑን ሲገልጽ፣ የእርዳታ ድርጅቶችም ወደ ትግራይ የሚያስገቡ መንገዶች በሙሉ በጸጥታ ምክንያት የተዘጉ በመሆናቸው እርዳታዎችን ወደ ህዝቡ ለማዳረስ አለመቻሉን እያመለከቱ ነው። የስድስት ቀናት የኢትዮጵያ ጉብኝታቸውን በትናንትናው እለት የጀመሩት አዲሱ የተ የተባበሩት መንግስታት የሰብአዊ ጉዳዮችና ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግራፊት ከኢትዮጵያ ከፍተኛ ባለስልጣናት ጋር መወያየታቸው ተነግሯል። ምግብና ምግብ ነክ ያልሆኑ ዕቃዎችን የጫኑ ረቡዕ ዕለት አርባ የጭነት መኪናዎች ከሰመራ ወደ መቀሌ መጓዝ መጀመራቸውን የኢትዮጵያ መንግስት በትናንትና ዕለት ገልጸዋል። ወይዘሮ ዋሲ ተስፋ በውይይቱ ወቅት ለምክር ቤቷ አባል ካረን ባስ ከተነሱት ነጥቦች ሁሉ ከፍተኛው ነው ያሉት ሌላው ነጥብ በጦርነቱ ተሰልፈዋል ስለሚሏቸው የህፃናት ወታደሮች መሆኑን ይናገራሉ። የህፃናት ወታደሮቹ በእኔ አስተያየት ከሁሉ ትልቅ ነገር ነው ብዬ የምገምተው፣ ለምንድን ነው ሁሉን ነገር ሊክዱ ይችላል። ለምሳሌ ውሸት ነው፣ ምግብ አልገባም፣ እኛን ይሄን ያደረግነው ህዝቡ ጨረሳችሁ፣ እንደዚህ ነው ይሄን ሁሉ ሊሉ ሲያሉ ላይክ ሂዱት የሚችሉት ነገር ግን ህፃናትም ወታደር ማድረግ ብቻ አይደለም አሰልፈው በፎቶግራፍ አንስተው በነሱ ደጋፊዎች ነው እና ይሄንን እንደምንም ባደረጉት ሊጎትቱት አይችሉም። ይሄ ደግሞ በዓለም ትልቅ ጽዩፍ የተባለ የተወገዘ ነገር እንደሆነ ይሄንን ወያኔ እንዳደረገ እስካሁን ድረስ ደግሞ በዚህ ላይ ምንም አይነት አቋም እንዳልወሰዱ ነሱ የአሜሪካን መንግስትም እሷም ኮንግረስ ወመኗም እንዳልወሰዱች እና እሱ ላይ በደንብ አቋም የምትወስድ ይመስለኛል። ምንም ሌላ ቦታ በተለይ የህፃናትም አድቮኬት ናች ኮንግረስ ወመኗ እና እሱ ላይ አንድ ነገር የምትል ይመስለኛል። እኔ እንደውም ትልቁ ወያኔን የሚያሳጣው ከሁሉ ከተሰራው ስራ ይሄ ነው ብዬ ነው ማምን። ምክንያቱም የህፃናት ወታደርነት ብቻ ሳይሆን የትግራይ ህዝብ ላይ ምን ያህል ጫና እንደሚያደርግ ወያኔን የሚያሳይ ይሄ ነው። ምክንያቱም ማንም ሰው ልጁን እያነሳ ለጦርነት አይሰጥም እና እሱን በደንብ የተረዱልን ይመስለኛል። ፋይናንሻል ታይምስ የተባለው እዚህ ዩናይትድ ስቴትስ ውስጥ የሚታተም ጋዜጣ ስለ ትግራይና ኢትዮጵያ ጦርነት በዚህ ወር ባወጣው ጽሁፍ ህጻናት ልጆችን በወታደርነት ያሳትፋል የሚለውን ክስ ህወሓት ማስተባበሉን ጠቅሷል። ትውልደ ኢትዮጵያውያኑ ድርጅቶችና ማህበራዊ አንቀሳቃሾችን እንዲህ ያለ አቅም አስገኝቶላቸው ተመራጭ የምክር ቤት አባላትን እስከ ማነጋገር ያበቃቸው ከቅርብ ጊዜ ወዲህ እየፈጠሩ የመጡት አቅም መሆኑን ይናገራሉ። በአሜሪካ ብሔራዊ ምርጫ ውስጥም በመራጭነት እየተጫወቱት የመጡት ሚና መሆኑንም ይገልጻሉ። በዚህ ውይይት ለምክር ቤቷ አባል ካረን ባስ ከተነሱት ነጥቦች መካከል አንዱም ይህ መሆኑን ሜሮን አህዱ እንደሚከተለው ገልጸዋል። ሌላው የተነሳው ነገር እና ያሳወስናቸው ነገር ምንድን ነው? የባይደን አድሚኒስትሬሽን ምርጫ በሚወዳደርበት ጊዜ በተለይ ቨርጂኒያ፣ ጆርጂያ፣ እንዲሁም ሌሎች ቦታዎች ከዳር ዳር ዩናይትድ ስቴትስ ኢትዮጵያን አሜሪካንስ ኦርገናይዝ አድርገው ትም ብለው ወጥተው ለዴሞክራቶች ነው የመረጡት። ይሄንን ሁኔታ እንድንመረምረው እያደረገን ነው አሁን ዴሞክራቶች የወሰዱትን አካሄድ በጣም ያዘንበት ነው እና እንድንመረምረው የሚያረግ ነው የሚል ነው። እንግዲህ ከተለያዩ አቅራቢዎች የተሰጣቸው መልእክት ማለት ነው። ወይዘሮ ዋሲ ተስፋም ይህንኑ አብራርተው ሲናገሩ እንዲህ ይላሉ። አሜሪካን ሀገር ምርጫ በተደረገበት ጊዜ ኢትዮጵያውያን በጣም ትልቅ ትልቅ ሚና ተጫውተናል። በተለይ እነዚህ ስዊንግ ስቴት ማለት ስዊንግ ማለት የሚገለባበጡ ወይ ወደ ሪፓብሊከን ወይ ወደ ዴሞክራት መሆን የሚችሉ እንደነ ጆርጂያ፣ እንደነ ቨርጂኒያ፣ እንደነ ኮሎራዶ ያሉ ስቴቶች እኛ ኢትዮጵያኖች ትልቅ ሚና ተጫውተናል እና ይህንን አስረዳን። እርግጥ የታርንባስ የራሳቸው ከሬርም እንኳን ባይነካ የዴሞክራቶች በእነዚህ ቦታ ያለውን ሽፍት ልናመጣ እንችላለን። ያንን በምናመጣበት ጊዜ ታርንባስም ራሳቸው ይሄ የሰብ ኮሚቴ ኦን አፍሪካ የሚለው ቼር ናቸው። እሱ ቼርነቱ ሊቀርባቸው ይችላሉ። እና ይሄ ሁሉ እኛ ችሎታ እንዳለን ምክንያቱም የኢትዮጵያ ነገር በጣም እኛን እንደነካን በደንብ ያስረዳን ይመስለኛል። ይሄ የተገነዘቡት ይመስለኛል። በተለይ በዚህ የምርጫ ሂደት ውስጥም ሆነ ከተመረጡት የህዝብ ተወካዮች ጋር የሚደረገውን ግንኙነት ጠንካራ እንዲሆን በአገሩ ደንብና ስርዓት መንገድ የተደራጀ ኢፓክ ወይም የአሜሪካና የኢትዮጵያ ህዝቦች ጉዳዮች ኮሚቴ የተባለ ድርጅት መፈጠሩን ሜሮንና ዋሲ ተናግረዋል። አግባቢ ድርጅቶችን ወይም ሎቢስቶችን መቅጠር የሚችል አቅም የሚፈጥር አሰባሳቢ የሆነ ጥላ ድርጅት መሆኑንም ገልጸዋል። አይፓክ ከየትኛውም የአሜሪካ ፖለቲካ ድርጅት ጋር ያልወገነ በአሜሪካና ኢትዮጵያ ህዝብና መንግስት ግንኙነት ዙሪያ የሚሰራ ለትርፍ ያልተቋቋመ ድርጅት መሆኑንም በድርጅቱ ድረገጽ ላይ ተጽፏል። ብዙዎቹ ድርጅቶች በዚህ ድርጅት ጥላ ስር የሚንቀሳቀሱ ሲሆን ትልቁ የገንዘብ አሰባሳቢና አቅም ፈጣሪ ድርጅት እንዲሆንም ይሰራልም ተብሏል። ባለፈው ሳምንት እሁድ በሌሎች ድርጅት ቶች ትብብር ትልቅ የገቢ ማሰባያ ሰባያ ዝግጅት የተደረገ መሆኑን ሜሮን አህዱ ይገልጻሉ። አሜሪካን ኢትዮጵያን ፐብሊክ ፖሊሲ ኤፓክ የሚባለው በማርች ገደማ ነው የተቋቋመው። በውስጡ ከአስራ ሶስት ድርጅቶች አብረውት ይንቀሳቀሳሉ። አንዱም እኔ ያለሁበት ግሎባል ኢትዮጵያን አድቨካሲ ኔክሰስ ነው። ባለፈው እሁድ ፋንድሬዚንግ ነበረ። በጣም በጣም የሚያስደስት ፋንድሬዚንግ ነበር። የተደረገው ሰው ምን ክፍል ምን ያህል እንደተነቃቃ እንደተነሳሳ ነው እንትን የሚያደርገው። ወደ ሁለት መቶ ሺህ ወይም ከዛ በላይ ተዋጥቷል። ይሄን ገንዘብ የተዋጣበት ምክንያት ሎቢስቶች ቀጥረናል። ከሎቢስቶች ጋር ነው የምንሰራው አሁን፣ እና ከነሱ ጋር እየተመካከርን ከነሱ ጋር እየተጋገዝን ነው የምንሰራው። ለዛ የሚሆን ገንዘብ ነው ኮሚኒቲው የተዋጣው። በጣም የኮሚኒቲው መነቃቃት እና መነሳሳት የሚገርም ነገር ነው። ደግሞም በዛ ላይ ያሉት ኢንፋክት ታዳሚዎቹ ያሉት ወደ ኦልሞስት ወደ አምስት መቶ ሰው ነበረ። ይህንን በየወሩ እንደዚህ አይነት የፋንድሬዚንግ እንድታረጉ እንፈልጋለን የሚል ጥያቄ ነበር በተደጋጋሚ የተደረገው። ኦልሞስት አራት ሰዓት አምስት ሰዓት የቆየ ነበረ እና በጣም በጣም ደስ የሚያሳይ ነበር። ለማለት የአይኤ ፓክን አስፈላጊነት እና የተቋቋመበትን መሰረታዊ ምክንያት ወይዘሮ ዋሲ ተስፋ እንደሚከተለው ያብራራሉ። ፓክ ማለት አሜሪካን ሀገር ብዙ ጊዜ የሚቋቋሙ ድርጅቶች ናቸው። እነዚህ ምንድን ነው እንግዲህ የአንድን አገር ወይም የአንድን በጣም እነዚህ ትልልቅ ብዝነሶች መብታቸውን ለማስጠበቅ የሚያቋቁሟቸው ድርጅቶች ናቸው። መብታቸውን ለማስጠበቅ ማለት እንዴት ነው? ሎቢ በማድረግ ለመንግስት ላይ ሄደ ስለዚህ ድርጅት ወይም ስለዚህ ሀገር ቆሞ እንዲከራከሩ እንደዚህ እንደዚህ አይነት ነገር ለማድረግ ወይም ደግሞ ኮንግረስ ለምሳሌ ምርጫ በሚደረግበት ጊዜ ለእኛ የሚስማማ ካንዲዴቶች በማቋቋም እንደዚህ እንደዚህ አይነት ነገር ነው ፓክ የሚያደርገው። እና ሁሉ ሀገር አለው። ብዙ ሀገር አላቸው። እንዳለው ግብፅ አለው። ኤርትራ እንኳ አለው የሌለን ኢትዮጵያ ብቻ ነው። ይሄ ነገር የሌለን ይህም ስለሌለን ነው የተጠቃ ነው ብለን እናምናለን። እንደዚህ ብዙ ቁጥር እያለን ራሳችንን አሜሪካን ሀገር አደራሽን ይህ ላይ አላመት ሰላሳ አርባ አመት ኢትዮጵያን እዚህ ሀገር ይኖራል። በጣም በጥሩ ቦታ ላይ በቢዝነስም ሆነ በምንም በጣም ሰክሰስፉል ሆኖ ይኖራል። ግን እንዲህ አይነት ነገር አርገና አናቅም እና ይሄ ኤፓክ ተቋቋሞ ይሄንን የኢትዮጵያውያንን መብት ለማስጠበቅ እና ኢትዮጵያ ላይ ደግሞ ፖዘቲቭ አቋም እንዲኖረው የአሜሪካን መንግስት ጫና ለማድረግ ግን ይሄን የምናደርገው ኢትዮፒያን አሜሪካ ኢትዮጵያን አሜሪካን ነን። ኢትዮጵያ መንግስት አይደለም ይህን የሚሰራው። ይሄን የምንሰራው እዚህ ያለን ኢትዮጵያኖች ኢትዮጵያ ታገባናለች ብለን የምንል እና ደግሞ ሎያልቲያችን ለኢትዮጵያ ለአንድ ፕሬዚደንት ወይም ለፕራይም ሚኒስተር ለምን ሳይሆን ለኢትዮጵያ፣ ኢትዮጵያን ለሚበጃት። ስለዚህ አንድ ፕራይም ሚኒስተር ኢትዮጵያን ከበጀ እሱም ጥሩ ነው እንላለን። ካልበጀ ያሁን እንደ ወያኔ አይነቱ ከሆነ የሚመጣው እሱን እንዲቃወሙ ኮንግረስንም ምንም ላይ ጫና እናደርጋለን እና ይሄንን ለማድረግ ገንዘብ ያሰል ይሄንን ሎቢ ይሄንን ለማቋቋም እንዲህ አይነት ፓክ ለማቋቋም። ምክንያቱም ፓኮች ይነሳና ሎቢ የሚቀጥሩ ያ ፓኩ ነው። ይሄ አሁን ያልኩት አይነት ፓክ ነው። አይ ፓክ እስካሁን በወር ወደ ሀምሳ ሺህ ዶላር እያወጣ አግባቢ ወይም ሎቢይስት ችን የቀጠረ መሆኑን ወይዘሮ ዋሲ ተስፋ ገልጸዋል። እና አሁን ይህን ፓክኛ ሲቋቋም እዚህ ሀገር ሎቢም ቀጠረ። በጣም እድለኛ ነ ሎቢ እያለ ገንዘብ ሳይኖረን በደንብ መቅጠር መቻላችን ክንያቱም ሁልጊዜ አነጋግራቸው የፓክስ ያናግራቸው መጀመሪያ ስንት ህዝብ አላችሁ? ኦኬ ኢትዮጵያን ብዙ ናችሁ፣ ደስ ይላቸዋል። ከዛ ስንት ብር አላችሁ? ነው ብር የለንም፣ ጥለውን ይሄዳሉ። እና አሁን ግን በአገኘን በትንሽ ብር ትንሽ ብር ማለት ሀምሳ ሺህ ዶላር በወር ነው መከፍላቸው ማለት ነው የሚከፈሉት። እና አገኘን እርግጥ ብዙ ብር ነው እና ከእነሱ ጋር መስራት ጀመር። ያንን ስራ እንዲያስቀጥለን የግዴታ ብር መሰብሰብ ስብስብ ማድረግ ነበረብን። ያው የአሁኑ እሑድ መቼም የመጀመሪያው ትልቁ ፋንድሬዘር አደረግን እና ኢትዮጵያውያን መጡ በጣም ደስ በሚል አይነት ደገፉን ማለት ይቻላል። የዩናይትድ ስቴትሱ ፖለቲኮ እንደ ኤሮፓ አቆጣጠር መጋቢት 19 ባወጣው ዘገባ ኢትዮጵያን አስመልክቶ በዩናይትድ ስቴትስ የሚወጡ ፖሊሲዎች ላይ ጫና ለማሳደር ና የአሜሪካ ሕግ አስፈጻሚዎችን ለማግባባት በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ እንዲሁም በቨርጂኒያ አርሊንግተን የተመሰረተው የትግራይ የመረጃና የኮሚኒኬሽን ማዕከል አግባቢ ድርጅቶችን ወይም ሎቢስቶችን በየፊናቸው መቅጠራቸውን ዘግቧል። በመጨረሻም እንዲህ አይነቱን ውይይት ላይ በመሳተፍም ሆነ ድምፃቸውን ከፍ አድርጎ በማሰማታቸው በተለይ ከምክር ቤት አባሏ ካረን ባስ ጋር ባደረጉት ውይይት አገኘ ነው ስለሚሉት ጥቅም የተጠየቁት ወይዘሮ ዋሲ ተስፋ የሚከተለውን ብለዋል። ጥቅም ያገኘ ነው የምለው ምንድን ነው? እነዚህን ጥያቄዎች በተለይ በአሁኑ ጊዜ በአሜሪካ በኩል የሚደረገውን ጫና በደንብ አድርገን ማብራራት ችለናል። እንዴት ነው ያብራራ ነው ማለት ሪያሊቲ ምንድን ነው? እነሱ ደግሞ ምን እያሉ ነው የሚያወሩት? እና ደግሞ ወያኔ ላይ ምንም አይነት ጫና ሳይደረግ ሁልጊዜ ጫና የሚደረገው በኢትዮጵያ መንግስትና በኢትዮጵያ ሕዝቦች ላይ ብቻ መሆኑን እሱን በደንብ አድርገን ኮንትራዲክሽኑን ማሳየት የቻልን ይመስለኛል። ይሄን ደግሞ ማድረግ የቻልነው በትልቅ አደባባይ ነው። ብዙ ጊዜ አስር ሰው አስራ አምስት ሰው እንደዚህ ሆነ ነው የምናነጋግረው። አሁን ግን ክፍታ ያደረግነው እና ይመስለኛል ሶስት መቶ ዘጠና ያህል ሰዎች ነበሩ። ሶስት መቶ ዘጠና ሰዎች እንግዲህ ማለት ብዙ አይነት ድርጅቶች የወከሉ ኮንግረስመኖችም ነበሩ እና ከዛ ደግሞ በየቦታው ቫይረል ሊስፋፋ ቻለ። ኢትዮጵያውያኑን ያነጋገሩት የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ካረን ባስ በመጪው መስከረም አጋማሽ ከባልደረቦቻቸው ጋር በመሆን ወደ ኢትዮጵያ እንደሚያቀኑ የገለጹ ሲሆን ከኢትዮጵያውያኑ ጋር ያደረጉት ውይይት ለጉዞአቸው ጠቃሚ ግብዓት መሆኑን ገልጸዋል። የውይይቱም ተሳታፊዎች እንደገለጹት ደግሞ የምክር ቤት አባሏ የባይደንን አስተዳደር ወክለው መናገር እንደማይችሉ የገለጹላቸው ሲሆን በእሳቸው በኩል ያዘጋጁትን ረቂቅ ሕግ መልሰው እንደሚመረምሩና መሻሻል ያለባቸውን ነገሮች እንደሚያሻሽሉ የነገሯቸው መሆኑን ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀን ለዝግጅቱ አመሰግናለሁ። አድማጮች ተከታዩ ቅንብር ደግሞ ወደ ጠፈር ህዋ ይወስደናል። በሐሳብ ነው ታዲያ። ባለሙያዎች እንደሚሉት ግን ከጥቂት ዓመታት በኋላ ወደ ህዋ ለመጓዝ አቅም የሚኖራቸው ቢሊዮነሮችና ጓደኞቻቸው ብቻ አይሆኑም። ይልቁንም ወደ ማርስ ተጓዦችም በፕላኔቲቱ ላይ ጥንታዊ ህይወት ይኖር እንደነበር ለማጥናት ፍለጋ የጀመሩ ሲሆን ለጥናቱም የሚረዷቸውን መሣሪያዎች በህዋ ላይ በሚገኘው ዓለም አቀፉ የጠፈር ጣቢያ ደርሰዋል። የአሜሪካ ድምፁ አራሽ አራብ ሳዲ እነኚህንና ሌሎች ሰሞንኛ የጠፈር እንቅስቃሴዎች ቃኝቶ ያደረሰንን ዘገባ ስመኝሽ የቆየ እንዲህ ታቀርበዋለች። ወደ ጠፈር የሚደረግ የሽርሽር ጉዞ ገና ካሁኑ እየተሟሟቀ የሚሄድ ይመስላል። ሂደቱ የጀመረው በወሩ መጀመሪያ ላይ እንግሊዛዊው ቢሊየነር ሪቻርድ ብራንሰን ቨርጂን ጋላክቲክ በተሰኘው ሮኬቱ ወደ ጠፈር ዳርቻ በመሄድ ባደረገው የተሳካ ጉዞ ነበር። ከዘጠኝ ቀን በኋላ ደግሞ የግዙፉ የቴክኖሎጂ ኩባንያ አማዞን እና ብሉ ኦሪጅን መስራች ጄፍ ቤዞስ ኒው ሼፐርድ ተብሎ በሚጠራው ሮኬቱ ተከተለ። ይህን ሂደት አስመልክቶ በብሔራዊው ህዋ ማህበር የጠፈር ምርምር ምክትል ፕሬዝዳንት እና በአሪዞና ክፍለ ግዛት የሚገኘው ተንደርበርድ ዓለም አቀፍ የማኔጅመንት ትምህርት ቤት የጠፈር አመራር መምህር የሆኑትን ግሬግ ኦትሪን አነጋግረናቸዋል። ኦትሪ እንደሚሉት ለጊዜው ህዋን የማየት እድሉ ያላቸው እጅግ ባለጸጎችና ተጋባዥ እንግዶቻቸው ብቻ ቢመስልም ተራ ሰዎችም መንኮራኩሮችን የሚሳፈሩበት ጊዜ ሩቅ አይሆንም። ቀጣዩ ትውልድ እነዚህን በረራዎች ማድረግ ሲጀምር የአንድ ትኬት ዋጋ 50000 ዶላር ይሆናል። እኔ ያንን መክፈል እችላለሁ። በእርግጥ ምናልባት ሚስታይ በጣም ትናደድብኝ ይሆናል። ግል አድርገው እችላለሁ። የመኪና ዋጋ ማለት ነው። በአስር ዓመት ውስጥ በሺዎች የሚቆጠሩ ዶላሮች ዋጋ ላይ የምንደርስ ይመስለኛል። ከአንድ ቦታ ወደ አንድ ቦታ የሚያጓጉዝ ትራንስፖርት ማለት ነው። ግን በመንገድ ላይ ነፃ የህዋ ላይ ጉዞ ማድረግ ይቻላል። ለዚያ ምናልባት ሰዎች ተጨማሪ የጠፈር ውስጥ የመጓጓዣ ክፍያ ሊከፍሉ ይችላሉ። ጆን ስትሪክላንድ ደግሞ በብሔራዊው የጠፈር ማህበር ዳይሬክተር ሲሆኑ ህዋን ቅኝ በመግዛት ጥንሰ ሀሳብ ላይ በርካታ ጽሁፎችን ጽፈዋል። ከአሜሪካ ድምጽ ጋር ባደረጉት ቆይታም ወደ ጠፈር የመሄዱ ጉዳይ በከፍተኛ ሁኔታ የሚደረስበት የሰው ልጅ ዕጣ ፈንታ ሆኗል፣ ይላሉ። በድጋሚ ጥቅም ላይ መዋል የሚችሉ መንኮራኩሮች መሰራት ሲጀምሩና ልክ ፋልኮን ዘጠኝ መንኮራኩር እንዳሳየችው የደህንነት ጉዳይ አስተማማኝነቱ እየጨመረ ሲሄድ ለመሄድ የሚያስወጣው ውጪ ይቀንሳል። ይሄ ደግሞ በቅርብ ጊዜ ይሆናል። ስትሪክላንድ የጠቀሱት ፋልኮን ዘጠኝ የተሰኘው መንኮራኩር ናሳ ለስራ ተልእኮ የተጠቀመበት በድጋሚ ጥቅም ላይ መዋል የቻለ መንኮራኩር ነው። ብሉ ኦሪጅን እና ቨርጂን ጋላክቲክ እንዳስታወቁት በቀጣይ ወደ ህዋ ለሚደረጉ በረራዎች ሁለቱም በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ትኬት ሸጠዋል። በሌላ ጎን ደግሞ ናሳ በሶላር ሲስተም ውስጥ ቀደምት ህይወት ይኖር እንደነበር ለማጥናት ሲያደርገው የነበረው ጥናት ወደ አዲስ ምዕራፍ የሚያሸጋግር ፍንጭ አሳይቷል። ህይወት ይኖር እንደነበር ወይም እንዳልነበር ሊጠቁም የሚችል የህዋ ላይ ድንጋይ ሰብስቦ ጥናት እያካሄደ ነው። ፕሮጀክቱን የሚመሩት ባለሙያዎች እንደሚሉት ፐርሲ የሚል ስያሜ ያወጡለት በህዋ ላይ እየተዘዋወረ ድንጋዮቹን በማርስ ከተፈጠረ የእሳተ ጎመራ አናት ላይ ይሰበስባል። የሳይንስ ተመራማሪዎቹ ቦታው በአንድ ወቅት ሐይቅ የነበረበት ቦታ ነው ብለው ያምናሉ። ህይወት ለመኖሩ ፍንጭ ሊሰጣቸው የሚችለውም ምናልባት በዓይን የማይታዩ ጥቃቅን ባክቴሪያዎች ናቸው። በመጨረሻም በራሽያ የምርምር ቤተ ሙከራ የተሰራ አዲስ የጠፈር በረራ መሳሪያ ሐሙስ እለት በዓለም አቀፉ የጠፈር በረራ ማቆሚያ ላይ አርፏል። መሳሪያው ለበረራ ማቆሚያው የሚያገለግል አዲስ መጸዳጃ ቤትና መሳሪያውን መጠገን የሚችል የአውሮፓ ስሬት የሆነ የሮቦት እጅ የተገጠመለት ነው። በአራሽ አረብሳዲ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝሽንም ለዝግጅቱ አመሰግናለሁ። አድማጮች፣ ተከታዩ ቅንብር ደግሞ በኮቪድ ጉዳይ ዙሪያ ያተኩራል። በዓለም ዙሪያ ኮቪድ-19 በአእምሮ ጤና ላይ እያሳደረውና እያሳደረ ያለው ጫና እጅግ መጠነ ሰፊ ነው። ዚምባብዌውያንም ያጋጠማቸው ነገር ከዚህ የተለየ አይደለም። ይሁንና የአእምሮ ጤናን የሚመለከቱ ችግሮች ለመቅረፍ በጭንቀት የተጎዱ ዚምባብያውያን በአውራ ጎዳናዎች ላይ በተቀመጡ የባልንጀራ ወንበሮች የሚል ስያሜ በተሰጣቸው አግዳሚ መቀመጫዎች ልዩ የሆነ የምክር አገልግሎት እያገኙ ነው። ይህም በአገሪቱ ከፍተኛ የሆነ የምክር አገልግሎት የሚካሄድበት አዲስ መንገድ ሆኗል። የኮለምበስ ማቡንጋን ዘገባ ኤደን ገረመው እንደሚከተለው አቀናብረዋለች። ነው 2006 ዓ.ም በዚምባብዌ የነበረውን የፖለቲካና የምጣኔ ሀብት ቀውስ ተከትሎ ጭንቀትና ድብር ትላደረባቸው ዚምባብዌያን የምክር አገልግሎት ለመለገስ ነበር የባለንጀሮች አግዳሚ ወንበር የተሰራው። ተቋሙ አሁን ላይ በዋና ከተማው ሀራሪ በሚገኙ በብዙ ክሊኒኮችና ሆስፒታሎች ቅርንጫፎች ያሉት ሲሆን በአሁኑ ሰዓት በሀገሪቱ ያለ ትልቅ የአይምሮ ጤና ህክምና አገልግሎት ሰጪ ድርጅትም ነው። አገልግሎቱም ዚምባብዌያን ከፍተኛ የሆነ ጭንቀት ሲዳረጉ ማየት አንሻም ባሉ በጎ ፍቃደኞች አማካኝነት ነው የሚሰጠው። ችንጌታዩ ኒያሙ ካፓ የባልንጀሮች አግዳሚ ወንበር የሀገር አቀፍ አስተባባሪ ሲሆኑ በአሁኑ ሰዓት ተቋሙ በድረገጽ ብቻ አገልግሎት ለመስጠት ተገዷል ይላሉ። እነዚህ የባልንጀራ አግዳሚ ወንበሮች እዚህ አለን ይላሉ በኮቪድ-19 ምክንያት ህይወታቸው ላይ ጫና ለደረሰባቸው ሰዎች ምክር እንሰጣለን። ነገር ግን ልክ እንደ ኤልዛቤት ቺቤካ ያሉ ሰዎች ደግሞ አሁንም ድረስ ወደ ኒያሙካፓ ቢሮ ይመጣሉ። ወይዘሮ ኤልሳቤት የ49 ዓመት ሴት ሲሆኑ አባታቸው በኮቪድ-19 ተይዟል። አንዲናቻ እንደኳንሳውት እንዲ ለዚህ ህክምና የምከፍለው ነገር የለኝም። ስራ የለኝም። ለምግብ እንኳን የሚሆን ገቢ የሚገኝበት ነገር የለም። ከሚያስጨንቁኝ ነገሮች መካከል እነዚህ ጥቂቶቹ ናቸው። ለዚህ ነው እነዚህን ሰዎች ላነጋግር የመጣሁት። ኮቪድ-19 መኖሩ እውነት ነው። በተለይ ደግሞ እኔ የምኖርበት አካባቢ አለ። በኮቪድ-19 ምክንያት ቀብር እንኳን መሄድ አልቻልንም። እሳቸው ይህን ቢሉም የባለንጀሮች አግዳሚ ወንበር አማካሪ የሆኑት የ53 5 ሳ 3 ዓመቷ ፎርጌት ጉቱዛ ከቅርብ ጊዜ ወዲህ የምክር አገልግሎታቸው በኮቪድ-19 ላይ ብቻ ማተኮሩን በመግለጽ እንዲህ ይላሉ ኮቪድ-19 ስ ኮቪድ-19 ጥላውን አጥልቷል። ቫይረሱ በየቦታው ቢኖርም ሰዎች የአፍና የአፍንጫ መሸፈኛ አያደርጉም። በምን አይነት መልኩ ግንዛቤ ላይ እንደሚሰራ አላውቅም። ሰዎች ያለንበትን ሁኔታ እንዴት እንደማይረዱት አይገባኝም። በዚምባብዌ በሚገኘው የዓለም የጤና ድርጅት ቅርንጫፍ ውስጥ የአእምሮ ጤና ዋና ኃላፊ የሆኑት ዶክተር ዴብራ ማቻንዶ ኮቪድ-19 ትልቅ ጭንቀት ፈጥሯል ይላሉ። ግና ከቅርብ ጊዜ ወዲህ እንደ እንቅልፍ ማጣት፣ ድንገት የሆነ የስሜት መናወጥና መረበሽ፣ መደናገጥ፣ ጭንቀት የቤት ውስጥ ግጭትና ጥቃት የመሳሰሉ የስነ ልቦና ችግሮችን እያስተዋልን ነው። ስለዚህም ሰዎች ጭንቀታቸውን ለመቀነስ ገቢያቸው ሲቀንስ ያለባቸውን ሀሳብ ለመቀነስ ማድረግ የሚችሏቸው የተለያዩ ነገሮች አሉ። የመጀመሪያው ነገር አሁን ያለነው እንግዳ በሆነና በከባድ ጊዜ ውስጥ መሆኑን መረዳት አለባቸው። ሰዎች ይህን መረዳት ሲችሉ አመለካከታቸውንም ማሻሻል ይችላሉ ማለት ነው። ይህንን መረዳት በዚምባብዌ ዴልታ በተሰኘው የኮቪድ-19 አይነት የሚታመሙ ሰዎች ቁጥር በመጨመሩ እየመጣ ያለውን ጭንቀት ሰዎች እንዲቋቋሙት ሊያገዝ ይችላል። ለኮለምበስ ማቪሁንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሰዓሊና የፎቶግራፍ ጥበብ ባለሙያው ለይኩን ናሁሰናይ ለአሜሪካ ድምጽ እንግዳ አይደለም። ከዚህ ቀደም የበራሪ ማንኪያ አርት ኢንስታሌሽን ወይም የጥበብ ገጠማ ስራዎችን እንዲሁም ተሞክሮውን አስመልክቶ የዝግጅታችን እንግዳ ሆኖ ነበር። ሌይኩን ከዚህ ቀደም ስራዎቹን ከአዲስ አበባ ውጪ በለንደን በማሊ እንዲሁም በዲሞክራቲክ ኮንጎ ያቀረበ ሲሆን ከሰሞኑም ዘጋርዲያን ወይም ጠባቂ የተሰኘ በ17ኛው መቶ ክፍለ ዘመን የኢትዮጵያ የእንጨት ስራዎች ላይ የተመሠረተ ልዩ መንፈሳዊ ስራ ለእይታ አቅርቧል። ከዚህ በተጨማሪም የሰዓሊ ገጣሚና ባለቅኔ ገብረ ክርስቶስ ደስታን የግጥም ስራዎች ያካተተና ሌሎች የራሱን የጥበብ ስራዎች ስብስብ የያዘ አረንጓዴ የኪስ መጽሐፍ አሳትሟል። ሰዓሊ ለይኩን ናሆሰናይን ያነጋገረችው የደንገረመው ናት። ቃለምልልሱም ለይኩን በአረንጓዴ መጽሐፉ ላይ ካሰፈረው የገብረ ክርስቶስ ግጥም ላይ ጥቂት ከሚያነብበት ይንደረደራል። የሙዚቃ ድምፅ ይለናል። የገብረ ክርስቶስ ደስታ የዛፉ ቅርንጫፍ የበገና ቅኘት ነፋስ ሲያውተረትር የሚጫወትበት፣ እያጨበጨቡ ቅጠሎች በእጃቸው ዜማውን ሲያደምቁ ወፎች ድምፃቸውን እያስረቀረቁ ወንዙ እየተላጋ እየተጋረፈ ሲሄድ እንዳለንጋ ባህር ሲገላበጥ እየተንጠራራ ባህሩን ሲቧጥጥ መብረቅ ደመናውን ሰንጥቆ ሲወጣ እያስገመገመ ሰማዩ ሲቆጣ ሙዚቃ ተወልደዋል። ፍጥረት ተሰብስቦ መዝሙር ይዘምራል፣ ይለናል ገብረ ክርስቶስ ደስታ። በጣም ግሩም ነው። አመሰግናለሁ። ዛሬ እንግዲህ የተገናኘ ነው ግሪን ቡክ ወይም አረንጓዴ መጽሐፍ የተሰኘ ነገር አሳትመሃል እና ምንድን ነው ግሪን ቡክ የሚለው ሀሳቡ ምንድን ነው? እስኪ ግሪን ቡክ ሀሳቡ ምንድን ነው? እንደ ገብረ ክርስቶስ መታወሻነት የገብረ ክርስቶስ ግጥም ያለበት የእሱን ግጥሞች ያካተትኩበት እሱንም ለማመስገን በሴም ታይም ግን ኢትዮጵያ ንግድ ባንክ ያለው የኬስቡክ ይዘቱን ሳይዙን እና ቀለሙን ተንተርሼ ነው ይህንን ካታሎግ የሰራው እና ለምንድን ነው ሲባል አጅ ፎናጅ ሴክ አ ፎ መኒ የሚለውንም ለማስታረቅ ነው። ለምን ስዕልም እየሸጥን እየለውም ያለ ነው። በሴም ታይም መሸጥ ደግሞ ማስተዋወቅም ነው። ሀገርን ማስተዋወቅ ነው። ስነጥበብን ማስተዋወቅ ነው። ሀሳብ መሸጥ ነው ዞሮ ዞሮ እና ምንድን ሁሌ ደግሞ ስል ምንስለው ለግድግዳም ብቻም አይደለም፣ ለኪሳችንም የሆነ ጭረት ሰዓት ሲያወትን ምናነባት ምናያትም ለኪሳችን የምትሆንም አርት ቡክም ታስፈልገናለች በሚል ነው ይህንን ሀሳብ እየሰራውትና እና ሙሉ ለሙሉ አንድ ሜድ ስቱዲዮ የተሰራ የእጅ ስራ ውጤት ነው። ምናምን አንድ ሜድ ሲሆን ዋጋውም ጊዜውም ከፍ ይላል እና እነዚህን ካታሎጎች እንግዲህ መቶ ብር ነው የምሸጣቸው። አንደኛ ስዕሎቻችን ከውዶ እንደ አውሮፓ ስታንዳርድ ከፍ አሉ ለሚለው ወረድ ብዬ እንግዲህ ሁሉም ቤት ውስጥ ሁሉም ኪስ ውስጥ ይቺን ካታሎክ ልክ እንደ ባንክ ቡክ ኪስ ውስጥ እንዲያስቀምጠው፣ እሲም ታይም ደግሞ ገብረ ክርስቶስንም እንዲያስበ፣ እሱንም ለማስታወስ የገብረ ክርስቶስ ግጥም እንዳለበት ነግረኸኛል። ግን ምን አይነት ስራዎች ናቸው የተካተቱበት? በጣም ጥሩ። አክቹሊ የገብረ ክርስቶስ ጎልጎታ ስዕሉ በጣም ሁላችንም የሚነካን ስዕል ነው። ታሪኩም የሚገርም ስዕል ነው። ነጭና ጥቁር ጉዳይ የተነሳበት እና አይ ክርስቶስ ጥቁር ነጭ ነው ነው የምንለው ወይስ በደሞ አድኑናል ነው የምንለው ብሎ የሰራው ጎልጎታ ስዕል አለ። እሱን ስዕል ደግሞ እኔ በእኔ ፊሊንግ ቴክኒክ በመላጥ የሳልኩት ስዕል ከሱ ግጥም ጋር አስታክኬ እዚህ መጽሐፍ ውስጥ አካቶቻለሁ እና የኔ ስዕሎች እንግዲህ ሀያ ሁለት አመት የስቱዲዮ ቆይታ ውስጥ እንግዲህ የሰራዋቸውን የተለያዩ ስዕል ስብስቦች ነው ከሱ ግጥሞች ጋር ስዕል፣ የፎቶግራፊና የውድቀት ስራዎች የሀያ ሁለት አመት ስራዎችን ያካተትኩበት ግሪን አርት ቡክ ነው። ይሄ አረንጓዴ የጥበብ መጽሐፍ ከዚህ በኋላ በየአመቱ በአመታዊ ሁኔታ የሚታተም ነው ወይስ የአንድ ጊዜ እትም ነው የሚሆነው? የአንድ ጊዜ እትም ነው የሚሆነው። ለምን እኔም አንዴ እንደዚሁ የአቡነ ጴጥሮስ እንግዲህ ጻድቅ አቡነ ጴጥሮስ እንግዲህ የኢትዮጵያዊ ሰማዕት ናቸው እንደገና ደግሞ የተሳቸውንም መታወሻ እና የጃጋ ማኬሎን ሰማያዊ አርበኛ እና ምድራዊ አርበኛ በሚል እንደዚህ ትንሽዬ ካታሎግ አሁን ደግሞ ገብረ ክርስቶስን እንደዚሁ እና በትናንሽ ስብስቤ ውስጥ እነሱ እንግዲህ ለሀገር የሰሩ ይኖ ላይክ ያስተማሩ ትልልቅ ሰዎችን ለማስታወስ ሞክራለሁ እና ይሄኛው ደብተር እንግዲህ አንዴ ታተመና እንግዲህ ስቱዲዮን ነው የሚጎበኙኝ እነዚህን ካታሎጎች ያገኛል። ሌላው ደግሞ ሌላ ጋለሪ እንደዚሁ እነዚህን ካታሎጎች በይበልጥ በሚገኝበት ቦታ ነው። ቅድም እንግዲህ ስንጀምር ስትነግረኝ ገብረ ክርስቶስንም በማሰብ የኮቪዱንም ጊዜ ብለህ ጠቅስ አድርገው ነበር ና በጥበብ ስራ ውስጥ የኮቪዱ ጊዜ እንዴት አለፈ ወይም እንዴት እያለፈ ነው? አሁንም ቢሆን ይሄ እንግዲህ ቀድሞ የተሰራ የረዥም ጊዜ አረንጓዴ ጥበብ መጽሐፍ ነው። አክቹሊ ኤግዚቢሽን ኦልሬዲ እንግዲህ የከፈትኩት ኤግዚቢሽን አለ። ኮቪድን ደጋርዲያን የሚለ የውድቀት በተለይ አስራ አራተኛ አስራ ሰባተኛው ፊንቸሪ ስራዎች እንጨት ላይ ሰራኋቸው ስራዎች ኤግዚቢሽን አድርጊያለሁ እና እዛ ውስጥ ያሉ ስራዎች እዚህም መጽሐፍ ላይ ተካተዋል እና እንግዲህ ለእኔ በዚህ ጊዜ እንደጸሎትም ነው ነው ምለው ለምን ሲባል እንግዲህ ብዙ ነገሮች እንዳልሻለሁ ግን አሁን የጽሞና ሆነ የጸሎት ጊዜ ስለሆነ ከዚህ ግሪንቡክ ጋርም ተያይዞ ኤግዚቢሽን በሌላ አርት ጋለሪ ጋርዲያን በሚል እንግዲህ ያው በመላእክታት እንጠበቃለን፣ እንግዲህ ለሱም ጸሎት እያስፈልጋል የሚል ኤግዚቢሽን ተፍቻለ። እንኳን ደስ አለ። እስቲ ስለሱ ስራ ትንሽ በለኝ። የእንጨት ስራ ነው ከዚህ ቀደም ከምትሰራው ከኢንስታሌሽን ወይም ደግሞ ይሄ የመቅጠም ስራ ለየት ያለ ነው። ከዛ ደግሞ ወደ መንፈሳዊ ህይወቱም ያደላ ነው እና ከምን አንጻር ወደዛ ተሳብክ? አክቹሊ የኔ ምርቃትም ወደዛ ያደላል። እንግዲህ ያው አለማዊ ኑሮ ውስጥ መቼም ያው ተሳብ ያለሽ በተለያየ ነገር እና እኔ ከመረኩት እንግዲህ ያው እንደ ራስ በራስ ማስተማር ይሉታል እንግዲህ ነጮች ሳቸውት መነሻዬ ራሴን በራሴ ማስተማርም ቢሆን የተመረኩት ግን በውድቀት ግራፊክስ ነው እንጨት ላይ በመጋጥ በመሳል ከዛ እነሱን ማተም ግን እነዚህን ስራዎች እኔ የአስራ አራተኛ የኢትዮጵያን ትራዲሽናል አርት የቤተክርስቲያን ስዕሎች ይሄ ጎንደሪያን ፔሬድ የሚባሉት ለእኔ ሁልጊዜ ይደንቁኛል። ያሳሳላቸው፣ የጣታቸው ርዝመት፣ ያናቸው ትልቅነት፣ የፊታቸው ክብነት ሁሌ ማርከኛል። የቀለም አጠቃቀማቸው የእንግዲህ አስራ አራተኛውና አስራ ሰባተኛው ሴንቸሪ ላይ ያላልና እነሱን እንግዲህ እድሜ ሲፈልግ ጊዜ ትፈልግ ታብቄ እንግዲህ አሁን እዚህ ወቅት ላይ እነሱን ስራዎች አቅርቢያቸዋለሁ። እዚህም ግሪን ቡክ ላይም እነሱ ስራዎች ተካተዋል። እሺ፣ ልኩን እንግዲህ ጊዜህን ሰትህ ስላገኘሁህና ስላወራን በጣም ደስ ብሎኛል። አመሰግናለሁ። መጨመር የምትፈልገው ያልተነሳ ሀሳብ ካለ እንግዲህ ለዚህ ኤግዚቢሽን የተባበሩኝ እና ለዚህ መጽሄት የተባበሩኝ ቀላም ነው ሰናይ፣ እንደገና ዲሊ ሳአሊ እና ደግሞ መላኩ በላይን የፈንድቃን ባለቤት ማመስገን ፈልጋለው። ኦፍኮርስ ቢሆንም ፕሮግራም እንግዲህ ማመሰግናለን። ኤድንን እና እንግዳዋን ሳአሊ ለይኩን ነው አሁን ሰናይን አመሰግናለሁ። አድማጮች አሁን ወደ ምሽቱ የመጨረሻ ያቅንብር ነው መወስዳችሁ። በተለያዩ ስፍራዎች ግጭቶችን ባስተናገደችው ኢትዮጵያ የሰላም እጦት የብዙሀን አንገብጋቢ ችግር ነው። ይህን የተረዱ ወጣቶች ለሀገሪቱ ሰላምና መረጋጋት ይበጃሉ የሚባሉ በጎ ተግባራትንና አስተማሪ መርሃ ግብሮችን እያከናወኑ ይገኛሉ፣ ይለናል ሀብታሙ ስዩም በተከታዩ ዘገባው። ከእነዚህም መካከል ልንጠቅሳቸው ከምንችላቸው ወጣቶች ጋር ዛሬ ዘለጋ ያለ ውይይት እናድርጋለን ይለናል። በኢትዮጵያ የተለያዩ ስፍራዎች በእግርና በመኪና በመዘዋወር በመቶ ኪሎ ሜትሮች የሚለኩ ጎዳናዎችን በማቆራረጥ ከአጋሮቻቸው ጋር በመሆንም ስለ ሰላም የሰበኩ የሰላም ተጓዦች ናቸው። ከሀብታሙ ስዩም ጋር ቆይታ ለማድረግ የፈቀዱት ወጣቶች አስቀድሞ ራሳቸውን ያስተዋውቃሉ። እሺ፣ እኔ ዮናስ ቦስኮ ይባላለው። የሰላም ተጓዦች ተባባሪዎች አንዱ ነኝ። በዋናነት የሚያስተባብሩት የኢትዮጵያ ካቶሊካዊት ቤተክርስቲያንና እኛ በመሆን በጋራ ነው የምንሰራው። ሶዳ ሶዲያ ናሸቱ እባላለሁ። በዚህ ጉዞ አባል ነኝ ተጓዥ ነኝ። ሁለታችሁንም በእጅጉ አመሰግናለሁ። እንግዲህ ከሰሞኑ እናንተ ከአጋሮቻችሁ ጋር በመሆን የሰላም ጉዞ ማድረጋችሁን ሰምተናል። ጉዞ ምን ያክል ርቀትን ያካለለ ነው? ጉዞውን ለማድረግ የፈለጋችሁበት ልዩ ምክንያትስ ምንድን ነው ከሚለውን ጀምር። ጉዞው የሚያካልለው የመጀመሪያ ዙር ጉዞ ነው ያደረግነው ያንን ጉዞ የተደረገው ከሚያዚያ ሁለት ከአዲስ አበባ በመጀመር አባይ በረሃ ደብረ ማርቆስ ጎንደር ደሴ እና ባህር ዳርን ጨምሮ ዞረን በአፋር ክልል ነው ተመልሰን ወደ አዲስ አበባ የመጣ ነው ጉዞ በእግርና በመኪና የታጀበ ነው ዋናው የጉዞ ዓላማ ጉዞ ለማድረግ የተፈለገበት ምክንያት አልፎ አልፎ የሚከሰተውን በ ሃይማኖት በዘር አልፎ አልፎን ደግሞ በፖለቲካ አስተሳሰብ ሰው ሰውን እየገደለ ከቀዬው እያባረረ ስለሆነ ይህንን ነገር ለማስቆም ነው ጉዞ ያስፈለገበት ምክንያት። ይህንን ጉዞ በማሰብ ከኛ ከወጣቶች ቢመጣም ትልቁን ሚና እየተጫወተ ያለች ያለችው ምክንያቱም ሁሉም ተሳታፊዎች ከተለያዩ ሃይማኖትና የተወጣጡ ሲሆን ይህንን በማስተባበር ደግሞ ትልቁን ስራ እየሰራች ያለችው ከኛ ጋር የኢትዮጵያ ካቶሊካዊት ቤተክርስቲያን ነች። ረጅም ርቀትን ያካልላችሁ በዚህ የሰላም ጉዞ ውስጥ በርካታ ሰዎችን ያገኛችሁም ይመስለኛል። በየደረሳችሁበት ስፍራ ካገኛችኋቸው ሌሎች ኢትዮጵያን ጋር በምን በምን ጉዳዮች ላይ ተጨዋወታችሁ? ምን አይነት መልእክቶችንስ ተለዋወጣችሁ? ያው እንዳልከው ረዥም ጉዞ ነው ያደረግነው ጉዞ አድካሚ ነበር። ብዙ ነገሮች ይሆናል ብዙ ሰዎችንም አግኝተናል። ሄድንበት ባረፍንበት ቦታ የሰላም ባንዲራ እየሰጠንና በየሀገሪቱ ስለሰላም እንዲሰሩ ከንቲባዎችንም፣ ሌሎች የመንግስት አካላትንም የሰላም ባንዲራ እየሰጠን በሰላም ዙሪያ በደንብ እንዲሰሩ እያደረግን ነው ያለፍነው። እኛ በዋናነት ተደራሽ እያደረግን የተጓዝነው የማህበረሰቡን ክፍል ነው። በዚህ ጉዞ ሴት ስንነሳ በጣም የተለያዩ ኮሜንቶች ነበሩ። እንዴት በዚህ ጊዜ ትጓዛላችሁ የሚል እና በእግርም የታጀበ ስለሆነ አስፈሪ የሆኑ የሶሻል ሚዲያ ላይ የምናያቸው በጣም አስፈሪ የሆኑ ነገሮችን ነበር። ያንን ኃላፊነት ወስደን የተጓዝነው ብሄርንባቸው ገጠርም ከተማም ማህበረሰቡንም ኖር ማለታች ያለውም የኢትዮጵያ ሕዝብ ያገኘ ነው። በጥሩ አቀባበል ነው ከገበሬው ጀምሮ እስከ ወጣቱ ድረስ ምንም ችግር ሳይገጥምን። በሪያሊቲ ደረጃ የምናገኘው ሰው፣ ሁሉም ሰው መጨረሻ ላይ የደረስነው ግንዛቤ ሰላምን እንደሚፈልግ ሁሉም ሰው ደግሞ የሰላም ነገር ውስጡ እንዳለ ነው የተገነዘብ ነው። አንዳንድ አልፎ አልፎ ነገር የሚከሰቱ ነገሮችን ቢኖር በተፈጥሮ ግን በኢትዮጵያዊ ማንነት በእያንዳንዱ በኦሮሚያ ክልል፣ በአማራ ክልል ያገኘ ነው ኖርማል ይሄ የሚገኘው ትክክለኛው ሰው የሚባለው ሰዎች ወይም ደግሞ ታች ያለው የማህበረሰብ ክፍል ምንም ቻሌንጅ ሳያደርገን መልእክታችንን ተቀብሎ በሀሳቦች ተለዋውጠናል። እነሱም ጋር የሰላም ፍላጎት አለ። በዚህ በዚህ ዙሪያ ሰፊ ውይይት ነበር የነበረን እና ማህበረሰቡ ሸጋ በሆነ መንገድ ነው የተቀበለ። ከነሳሆው አይቀር ዮናስ፣ በርካታ ኪሎሜትሮችን በእግር ማቆራረጥ የአካልም ሆነ የመንፈስ ፈተና ውስጥ የሚከት ይመስለኛል። አንተና አጋሮችህ በዚህ የሰላም ጉዞ ውስጥ ምን አይነት ፈታኝ ነገሮች ገጠሟችሁ? በጉዞ ያው ፈታኙ ነገር የምርጥ የነበረው መጀመሪያ ላይ ጉዞውን ስናስብ የነበረው በሳይኮሎጂ የመዘጋጀት በፊዚካል እና በሳይኮሎጂ የመዘጋጀት ዝግጅት ነበር ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ፣ ነጭ ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ስለዚህ ይሄ ነው የምንልህ ከባድ ያጋጠመን ነገር የለም። ያው በምንሄድበት መንገድ ድካም አለ፣ ጉዞው ስለሆነ አድካሚ ነገሮች አሉ። ጠዋት ተነስቶ ረዥም ርቀት ረዥም ኪሎ ሜትር

ከባድ ቻሌንጅ አልገጠመንም። ሶሊያና ወደ አንቺ ልምጣና ሴት ልጅ እንደዚህ ላለ ረጅም መንገድ ስትነሳሳ ከቤተሰብም ሊጀምር ይችላል ወይም በአጠቃላይ ከማህበረሰቡ አንዳንድ አሉታዊ የሆኑ አስተያየቶች ሊመጡ ይችላሉ። እንደዚህ ያሉ ነገሮች ገጥመዋችሁ ያውቃል? አንቺና ሌሎች ሴቶች እንዴትስ አድርጋችሁ ተወጥታችሁ ወደዚህ ረጅም ጉዞ ለመግባት ወስናችሁ? ያው የሌሎችን እንትን ባልልም እኔ በበኩሌ ያው እንደዚህ አይነት ነገሮች ተፈጥረውብኝ ነበር ግን እንደ አንድ ዜጋ እና ደግሞ እንደ አንድ ወጣት ሆነ ስታስበው ፆታ የሚገድብህ ነገር አይደለም ሀገር የሚደረገው ነገር፣ የሚወራው ነገር፣ የሚሆነው ነገር ይሄን ሁሉ እንድታስብ አያደርግም። በጾታ እንድትገደብ በአቅም ህንትን እንድትል አያደርግህም። እና ቁጭ ብለ ማየት አችልም፣ ቁጭ ብለ ለውጥ አታመጣም። ስለዚህ መጓዝ ነው ያለብህ እና በዙሪያ ያሉትን ሰዎች ለማሳመን ብቻም ብለ ሳይሆን ትክክለኛውን ነገር ነግረህ አስረድቼ ነው ይህን ጉዞ ያደረግኩት እንጂ ብዙ ወደ ኋላ ሊያስቀሩ የሚችሉ ጫናዎች ነበሩ፣ በሴትነቴ ማለት ነው። ግን አድርጌዋለሁ። ማንም ሰው ማድረግ ይችላል። ይሄ የሚገድበን ነገር አይደለም። ዮናስ ቦስኮ እና ሶሊያና ሸቱ ከአጋሮቻችሁ ጋር በመሆን በቅርቡ ስላደረጋችሁት የሰላም ጉዞ ስላጫወታችሁን በእጅጉ አመሰግናለሁ። በቀሪ ዘመናችሁ መልካም ነገር እንዲገጥማችሁ መኛለሁ። መልካም ምሽት ይሁንላችሁ። መልካም ምሽት። ሰላም። ሀብታሙ ስዩምን ለዝግጅቱ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃቸው አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ እሁድ ከሚ 3 ሰዓት ላይ ጽዮን ግርማና ሰለሞን አባተ ከልዩ ልዩ ፕሮግራሞቻቸው ጋር ይጠብቋችኋል። አሁን የትግርኛው ስርጭት ይቀጥላል። पनिवक्कुलसलाम, द े